ክቡብራትና ክቡብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን በርከት ያሉ ቅንብሮች ይዘናል። ዛሬ በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምንወስዳችሁ የካቲት 12 የሰማዕታት ቀንን ዛሬ የካቲት 12 2005 ዓ ምት ነው። ዕለቱ ከ30 ሺህ በላይ የአዲስ አበባ ሰላማዊ ነዋሪዎች በኢጣሊያ ፋሽስት ወራሪዎች በግፍ የተፈጁበት የሰማዕታት መታሰቢያ ቀን። ይህንን የጅምላ ጭፍጨፋ በሰላማዊ ሰዎች ላይ ያዘዘውና የጦር ወንጀለኝነቱ በፍርድ ቤት የተረጋገጠው ሩዶልፍ ግራዚያኒ በጣሊያኗ የአፊና ከተማ የመታሰቢያ ሐውልትና በስሙ የሚጠራ ቤተመዘክር መናፈሻ መሰራቱ ያስቆጣቸው ኢትዮጵያውያንና ሌሎች የኢትዮጵያ ወዳጅ ወዳጆች አዲስ አበባን ጨምሮ በዩናይት ስቴትስና በአውሮፓ በጣሊያን ኤምባሲዎች ደጃፍ ከሀያ በላይ ሌሎች ኢትዮጵያውያን በሚገኙባቸው ከተሞችም ጭምር በተለያዩ መንገዶች ተቃውሟቸውን ለመግለጥ ተሰባስበዋል። ለቀዳሚው ዘገባ ወደ አዲስ አበባ ነው የምናቀናው። ዘጋቢያችን እስክንድር ፍሬው የጥንታዊት ኢትዮጵያ ጀግኖች አርበኞች ፕሬዚዳንት ሊቀቱ ጉሃን አስታጥቂ አባትን ነው ያነጋገረው፣ ተከታዩን አቀናብሯል። የዛሬ 76 ዓመት አዲስ አበባ፣ ያኔ በዚች ከተማ ሞት ነገሰ፣ ለቅሶ ሆነ። ኢትዮጵያውያኖቹ አርበኞች አብርሃም ደቦጭና ሞገስ አስገዶም ካደረጉበት የግድያ ሙከራ ያመለጠው ጣሊያናዊው የጦር አዛዥ ሮዶልፎ ግራዚያኒ የበቀል እርምጃ ልክ አልነበረውም። የካቲት 12 1929 ከ30 ሺህ በላይ የአዲስ አበባ ከተማ ነዋሪዎች በሚዘገንን ሁኔታ ተጨፈጨፉ፣ ቤቶቻቸውም ተቃጠሉ። ሌሎች በስደት ቀያቸውን ለቀው ሄዱ። የእነዚህ ሰማዕታት ቀን በየዓመቱ እንደሚደረገው ሁሉ አዲስ አበባ 6 ኪሎ አካባቢ በሚገኘው የሰማዕታት ሐውልት ታስቦ ውሏል። በዚሁ ስነ ስርዓት ላይ የተናገሩት የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ሊቀት ትጓዋን አስታጥቂ አባተ የጭፍጨፋው ዋነኛ ተዋናይ የነበረው ግራዚያኒ የፈጸመውን ግፍ አስታውሰዋል። ሊቀት ትጓዋን አስታጥቂ ለቪኦኤ ሲናገሩም ግራዚያኒ በፍርድ ቤት ጭምር የተወገዘና የተፈረደበት ወንጀለኛ ነው ብለዋል። እናም ለዚህ ሰው ጣሊያን ውስጥ የተሰጠው ክብርና የቆመለት መታሰቢያ በእጅጉ የሚያሳዝንና የሚያስቆጭ መሆኑን አብራርተዋል። እጅግ በጣም የመረረ የሚያስተክዝ ይህ ነው የማይባል ቅሬታ አሳትሮብናል። ይሄ ሊሆን የማይገባው ዓለም ያወቀው ጨፍጫፊ ዛሬ ለሱ ይህንን መደረጉ በጣም የሚያሳዝንና የሚያስተክዘን ነው። እና እኛ ድሉ ምንጊዜም ቢሆን የእኛ ቢሆንም እስከ መጨረሻው ከሱ ደግሞ የባሰ አጥፊ ጠላታችን ድህንነት በመሆኑ ወደዚህ ይዋዙረናል። የዚያኛውን የዓለም ሕዝብ ሊፋረደው ይችላል። ለምሳሌ ሰላማዊ ሰልፍ የማድረግ ተቃውሟችሁን በተባበረ መንገድ የመግለጽ እቅዳላችሁ አለን። እኛ ወደፊትም ቢሆን በዚህ አይነት እኛን ኢትዮጵያን ብቻ ሳይሆን ዓለምን ያስቸገሩ ጨፍጫፊዎች ይወገዛሉ። እንኳን ይሄኛው የታወቀ በዓለም የታወቀው ጨፍጫፊ። ስለዚህ ቁጭታችን እየሰፋ ይሄዳል እንጂ አይበርድም በዚህ ምክንያት ወጣቱ ትውልድም የተቀበለው ነው። ይሄንን ይህንን የሰማዕታት ቀን አስመልክቶ ዛሬ በአዲስ አበባ በተዘጋጀ የውይይት መድረክ ላይ የተናገሩ ሁሉም ግራዚያኒ ጨፍጫፊ እንጂ መታሰቢያ የሚቆምለት ሰው አለመሆኑን አብራርተዋል። ውይይቱን ያዘጋጀው የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለቪኦኤ ሲናገሩም ይህንኑ ሀሳብ አስተጋብተዋል። ፋሽስት ጣሊያን ሀገራችንን በወረረ ጊዜ ግራዚያኒ በዛሬው ዕለት ወደ ሰላሳ ሺ ኢትዮጵያውያንን በእሱ ላይ በተደረገ የመግደል ሙከራ ምክንያት በንዴት የኢትዮጵያን ሕዝብ በሰፊው ጨፍጭፏል። ቤታቸውን እየዘጋ ቃጥሏቸዋል። በጋጃራ ደብደቧቸዋል። ትላላቅ ምሁራን፣ የደብረ ሊባኖስ ገዳማት መነኮሳት ሳይቀሩ ተጨፍጭፈዋል እና ይህን ሁሉ ያደረገን ሰው ዛሬ ዓለም አንድ ሆኖ በጋራ በሚኖርበት ዓለም ላይ ለእንደዚህ አይነት ሰዎች ሐውልት መስራት ያደረሰውን በደልም የሞቱትን ሰዎችም የሆነውንም ነገር እንዳልነበረ የማድረግ ነገር ስለሆነ ኢትዮጵያውያን ለከፈሉት መስዋዕትነት ዋጋ ማሳጣት ነው። ሰማያዊ ፓርቲ የፊታችን የካቲት 30 በጉዳዩ ላይ ህዝባዊ ሰልፍ ለመጥራት እቅድ እንዳለውም አቶ ይልቃል አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።